የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 28 2014 ዓ ም ዝግጅታችን ጀመረ። Other than, than ከልብ የመነጨና ሁለቱም ወገኖች ሰጥተው የሚቀበሉበት ድርድር ካልሆነ ሌላ ከችግሩ መውጫ መንገድ አይታየኝም። ጦርነቱ ቆሞ ነበር ለማለትም ትንሽ ያስቸግራል። ምክንያቱም ያው ፉከራው፣ መሳደቡ፣ ማስፈራራቱ ጨርሶ አልቆመም ነበረ። በመጀመሪያ የሰማችኋቸው ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር የነበሩት የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት አምባሳደር ዴቪድ ሺ ናቸው። ሁለተኛው ደግሞ በኦሃዮ ዴይተን ዩኒቨርሲቲ የፍልስፍና መምህሩ ፕሮፌሰር መሳይ ከበደ ናቸው። በኢትዮጵያ ፖለቲካ ጉዳዮች ብዙ በመጻፍና አስተያየት በመስጠት ይታወቃሉ። እንደገና በኢትዮጵያ በቀጠለው ጦርነትና ተያያዥ ጉዳዮች ዙሪያ አነጋግረናቸዋል። ከዜና ቀጥሎ በሚቀርበው ልዩ ፕሮግራም ላይ ታደምጧቸዋላችሁ። ሰላም፣ ጤና ይስጥልኝ፣ እንደምናመሻችው የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ንጉሡ ታምሬ ከስቱዲዮ ያቀናብርልናል የፕሮግራሙ ዋና አዘጋጅ ቆንጂ ይታየናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሞ ነኝ። የፕሬዝዳንት ባይደን የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሀመር በሰሜን ኢትዮጵያ ባለው ቀውስ ላይ ለመወያየት ወደ ኢትዮጵያ እየሄዱ መሆናቸውን የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ትላንት ጋዜጣዊ መግለጫቸው ላይ ተናግረዋል። አምባሳደር ሀመር በጦርነት ውስጥ እየተሳተፉ ያሉ ሁሉም አካላት ወታደራዊ እንቅስቃሴያቸውን አቁመው ወደ ሰላም ድርድር እንዲገቡ እንደሚያሳስቡም ቃል አቀባዩ አመላክተዋል። የኤርትራን ወደ ግጭቱ መመለስ፣ ከትግራይ ውጭ የቀጠለውን የህወሀት ጥቃት እንዲሁም የኢትዮጵያ መንግስት የአየር ጥቃቶችን ዩናይትድ ስቴትስ እንደምታወግዝ ማይክ ሀመር እንደሚያሳውቁም ዣምፒየር ጠቁመዋል። ለዚህ ግጭት ምንም አይነት ወታደራዊ መፍትሄ የለውም ብለዋል። ቃል አቀባዩ አያይዘውም ከግጭቶቹ ማገርሸት በፊት በነበሩ ት ለአምስት ወራት የዘለቀው የሰብአዊ ተኩስ ማቆም ዩናይትድ ስቴትስ ተስፋ ጥላ እንደነበረ አመላክተው አሁን ግን ሰብአዊ እርዳታ ለወታደራዊ ጉዳይ ሲባል እየተያዘ የመሆኑ ነገር ሀገራቸውን በጥልቀት እያሳሰበ መሆኑን ገልጸዋል። ሁለቱም ወገኖች እንዲታቀቡና ግጭት እንዲያብርዱ የጠየቁት ዣምፒየር የሰብአዊ ድጋፍ አቅርቦት እንደገና እንዲጀመር እና በተለይም መሰረታዊ አገልግሎቶች በብርቱ ለሚያስፈልጋቸው ሁሉ ፈጥኖ እንዲደርስም ጠይቀዋል። በሌላ በኩል ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም በትዊተር ገጻቸው ላይ ተመሳሳይ መልእክት ያዘለ ጽሑፍ አስፍረዋል። በዋይት ሀውስ እና በውጭ ጉዳይ ሚኒስትር ብሊንከን ማሳሰቢያዎች ላይ ከየትኛውም ወገን ፈጥኖ የወጣ ምላሽ እስካሁን ድረስ የለም። በሶማሊያ የአልሻባብ እስላማዊ ጥቃት ቡድን በማዕከላዊ ሂራን ክልል ባደረሰው አደገኛ ጥቃት ሀያ ሁለት ሰዎች መሞታቸውን የክልሉ ባለስልጣናት አስታወቁ። እስላማዊ ታጣቂ ቡድኑ ዛሬ ቅዳሜ ጠዋት ወደ ሂራን ክልል በመግባት ምግብ ጭኖ ይጓዝ የነበረ ልዑክ ላይ ባደረሰው ጥቃት የተነሳ የሲቪሎችን ህይወት ሊቀጥፍ ችሏል ሲሉ ከአሜሪካ ድምጽ ጋር በስልክ የተነጋገሩት የአካባቢ ባለስልጣናት አስታውቋል። ጥቃቱ የተፈጸመው በክልሉ ዋና ከተማ በለድዋይና በአማሃስ ወረዳ መካከል ባለው ጎዳና ላይ ነው። ባለስልጣናቱ ቡድኑ በሰብአዊ ልኡኩ ላይ በፈጸመው ጥቃት 17 ሰዎችን የገደለ ሲሆን ተጨማሪ ሰዎችን ሊያድኑ በመጡ በሲቪል አዳኞች እና ቆፋሪዎች ላይ በተቀበረ ፈንጂ በማነጣጠር አምስት ሰዎችን ገድሏል ሲሉ አስታውቋል። የሶማሊያ መንግስት ባወጣው መግለጫ ጥቃቱን አጥብቆ አውግዞ አረመኔና አሳፋሪ ሲል ገልጾታል። መንግስት ከአካባቢው ማህበረሰብ ጎን እንደሚቆም ገልጾ ለደረሰው አሰቃቂ ጥቃትም ጠንከር ያለ ምላሽ እንደሚሰጥ ቃል ገብቷል። አልሻባብ የአካባቢው ማህበረሰቦች መንግስትን እንዳይደግፉ የሚጠቀምባቸው ቅጣቶች ናቸውም ሲል አስታውቋል። አድማጮች፣ ይህ ዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የማሊ የውጭ ጉዳይ ሚኒስትር የተባበሩት መንግስታት ድርጅት በሰብአዊ መብት የፈጸማቸው ብሎ ያወጣቸውን ክሶች እያጣጣለ ይገኛል። አስራ አንድ ገጽ ባለው የማሊ የውጭ ጉዳይ ሚኒስትር ባወጣው መግለጫ የመንግስታቱ ድርጅት የማሊ የጸጥታ ኃይሎች አድርሰውታል ባላቸው ክሶች ላይ ምላሽ ሰጥቷል። የተባበሩት መንግስታት ድርጅት ተልዕኮ በማሊ ሚንሱማ ሮብለት በዚህ አመት በሚያዝያ አንድና ሰኔ ሰላሳ ባለው ጊዜ ውስጥ ተፈጸሙ ያላቸውን የሰብአዊ መብት ጥሰቶች ላይ የሩብ አመት ማስታወሻ አውጥቷል። ሪፖርቱ በተጠቀሰው ጊዜ ውስጥ በማሊ ውስጥ የተፈጸሙት አብዛኞ የሚያስተናግዱ የሰብአዊ መብት ጥሰቶች የተፈጸሙት በእስላማዊ ታጣቂ ቡድኖች ቢሆንም በመንግስት የጸጥታ ኃይሎች ከባድ የሰብአዊ መብቶችና የዓለም የአለም አቀፍ የሰብአዊ ሕግ ጥሰቶች መፈጸማቸውንም መዝግቧል ብሏል። እንደ ኤሮፓን አቆጣጠር በ2022 የመጀመሪያ ሩብ ዓመት ጋር ሲነጻጸርም በሁሉም የተመዘገቡ የሰብአዊ መብት ጥሰቶች ቀንሰዋል። የማሊ የውጭ ጉዳይ ሚኒስትር መግለጫ በመንግስት የጸጥታ ኃይሎች ላይ የተሰነዘረው ውንጀላ አድሏዊ ነው ሲል የጠራው ሲሆን ሪፖርቱን ያለ ተጨባጭ ማስረጃ የቀረበ እንዲሁም በአሸባሪዎች ስጋት ውስጥ የተፈጸመና የመንግስት የጸጥታ ኃይሎችን ስም ለማጠልሸት አላማ ያለው ነው ብሏል። በማሊ ወታደራዊ መንግስትና ሚንሱማ መካከል ያለው ውጥረት ከቅርብ ወራት ወዲህ እየጨመረ መጥቷል። በመጨረሻም በሺዎች የሚቆጠሩ ሩሲያውያን በዛሬ ዕለት የመጨረሻው የሶቪየት ህብረት መሪ ለነበሩት ሚሃኤል ጋርባቾቭ በክፍት የሬሳ ሳጥን ውስጥ እንደተቀመጡ ስንብት አድርገዋል። ብዙዎችም ሰላም ያመጡ ሲሉ በማሞካሸት ጥቅልነትን አስወግደው ነጻነታችንን ያቀዳጁ ናቸው ብለዋቸዋል። አስክሬናቸው በማዕከላዊ ሞስኮ ከሳቸው የቀደሙት ቭላድሚር ሌኒንና ጆሴፍ ስታሊን ባረፉበትም አርፏል። የቀብር ስነስርዓታቸውም ኖቫያ የተሰኘው ጋዜጣ ዋና አዘጋጅና የኖቤ ሽልማት የሰላም ሎሬት በሆኑት ዲሚትሪ ሙራቶቭ ተመርቷል። የጋርባቾቭ ልጅ ኢሪና ከሁለት ልጆቿ ጋር በስነስርአቱ ላይ የተገኘች ሲሆን በሺዎች የሚቆጠሩ ሰዎችም ታድመዋል። ይሁንና የቀብር ስነስርአቱ ላይ ፕሬዝዳንት ቭላድሚር ፑቲን አልተገኙም። ፕሬዝዳንቱ ሐሙስ ለት ለጎርባቾቭ አክብሮታቸውን ቢሰጡም ስራ የበዛበት መርሃ ግብራቸውን በመጥቀስ ከቅዳሜው የመታሰቢያ ዝግጅት እሳቸውም ሆኑ ክሬምሊን እርቀዋል። ጎርባቾቭም ተቀናቃኛቸው እንደሆኑት እንደ ቦሪስ ሄልሲን አይነት የመንግስታዊ የቀብር ስነስርዓት አልተደረገላቸውም። አድማጮች ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የአሜሪካ ድምጽ መሰናዶዎች ጋር ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ነሐሴ 28 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ታገኙናላችሁ። የዋትሳፕ ቁጥራችን ደግሞ 2022513505 ነው መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። አሁን ለሰዓቱ ወደ ያዝ ነው የመጀመሪያ ቅንብር እንለፍ። ከአምስት ወራት አንጻራዊ ሰላም በኋላ በፌዴራል መንግስትና በትግራይ አማጽያን መካከል ጦርነቱ ባለፈው ሳምንት እንደገና አገርሽቷል። ማን ጀመረው ለሚለው ጥያቄ አንዱ ወገን ሌላውን ተጠያቂ የሚያደርግበትን ጦርነት በተመለከተ አስተያየቶቻቸውን እንዲሰጡን ሁለት እንግዶችን ጋብዘናል። ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር የነበሩትና የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት አምባሳደር ዴቪድ ሺን እና በዩናይትድ ስቴትስ በኦሃዮ ዴይተን ዩኒቨርሲቲ የፍልስፍና መምህር የሆኑት ፕሮፌሰር መሳይ ከበደ ናቸው። እንግዶቻችን በሀገር ውስጥ ያሉ የተቃዋሚ ፓርቲ አመራሮችንም አስተያየት ይዘናል። ፕሮግራሙን ያዘጋጀው እንግድ ወልዴ ነው። የአገረሸው ጦርነት አሳሳቢነት። ሰላምም ጦርነትም ያልነበሩባቸው አምስት ወራት አልፈው በፌዴራል መንግሥት እና በትግራይ አማጽያን መካከል ጦርነቱ እንደገና አገርሽቷል። ሞትና መፈናቀሉም እንዲሁ። ሰሞኑን የወጡ ሪፖርቶች እንዳመለከቱት በመቶ ሺህ የሚቆጠሩ ተፈናቅለዋል ይህ ከዚህ በፊት ተፈናቅለው ቋሚ መጠለያ በማጣት በጊዜያዊ መጠለያ እንደነገሩ የተጠለሉትንም ይጨምራል። ለድጋሚ መፈናቀል ተዳርገዋል። ነሐሴ 18 ላገረሸው ግጭት አንዱ ሌላውን ተጠያቂ ያደርጋል። በሁለቱም ወገን ጥልቅ የሆነ ስሜታዊነት ይታይበታል የተባለው ይህ ጦርነት እንዲቆምና ለውይይት እንዲቀመጡ ሲደረግ የቆየ ጉትጎታ፣ እንዲሁም በዓለም አቀፍ ሸምጋዮች ከመቀሌ አዲስ አበባ ሲደረግ የነበረው ዲፕሎማሲያዊ መመላለስ ውጤት አልባ የሆነ ይመስላል። ለዚህም አንዱ ወገን በሌላው ያመካኛል። በቪኦኤም ሆነ በሌሎች መገናኛ ብዙኃን የተሰበሰቡ የሕዝብ አስተያየቶች ከዚህ ቀደም እንደነበረው በብዛት አንዱን ወገን ደግፈው የሚናገሩ ሳይሆኑ በአብዛኛው ጦርነቱ ይብቃ መከራዊ ቁም የሚሉ ናቸው። ከሳምንት በላይ የቆየው የጦርነት የአየር ድብደባዎችን በሰራዊቴ ላይ በድንበሬ ውስጥ ጥቃት ተከፍቶብኛል የሚሉ ክሶችን፣ ተጨማሪ መፈናቀሎችን፣ በማኅበራዊ ሚዲያ የሚደረጉ ወገን የለዩ የቃላት ጦርነቶችን አስተናግዷል። የጦርነቱ እንደገና መጀመር ብዙዎችን ቢያስጨንቅም ግን ደግሞ ብዙዎችን አላስገርምም። መጀመሪያውኑ ቆሞ ነበር ወይ የሚሉም አሉ። ከእነዚህ መሃል ፕሮፌሰር መሳይ ከበደ ይገኛሉ። ፕሮፌሰር መሳይ ከበደ በኦሃዮ ዴይተን ዩኒቨርሲቲ የፍልስፍና መምህር ሲሆኑ በኢትዮጵያ ፖለቲካ ጉዳዮች ብዙ ይጽፋሉ፣ ሀሳባቸውን ያንሸራሽራሉ። አዎ እንግዲህ እዚህ ላይ አንድ ግትር አቋም ለመያዝ በጣም ያስቸግር ነበረ፣ ሁኔታው በጣም ተለዋጭ ስለነበረ። ግን ለማንኛውም ጦርነቱ ቆሞ ነበር ለማለትም ትንሽ ያስቸግራል። ምክንያቱም ያው ፉከራው፣ መሳደቡ፣ ማስፈራራቱ ጨርሶ አልቆመም ነበረ። ስለዚህ አብዛኛው ሰው እኔንም ጨምሮ ጦርነቱ እንደገና መቀስቀስ የሚጠበቅ ነበር። እንግዲህ አንዱ እኔ ጦርነቱ እንደገና ይነሳል ብዬ የማምንበት ምክንያት ዋናው ያው ወያኔ ድርድር ይቀርባል ብዬ መቼም አስቤ አላቅም። ምክንያቱም ያው ታሪካቸውን ስናቅ ሁሉ ጊዜ ማሸነፍ ሁሉ ጊዜ መርታት፣ ማንበርከክ እንጂ ቁጭ ብሎ ተወያይቶ አንድ የጋራ ስምምነት ላይ የመድረስ ልምዱም አላማውም የላቸው። ስለዚህ እንደገና ጦርነቱን መቀስቀሳቸው አይቀርም እያልኩ ብዙ ጊዜ በበኩሌ አስብ ነበረ። ግን እዚህ ላይ መቼ ይቀሰቀሳል ወይም አካባቢውን ለመናገር በጣም አስቸጋሪ ነበር። በኔ በኩል የማምነው ተዳክመዋል የሚል ግንዛቤ ስለነበረኝ ይሄ ትንሽ ጊዜ ለማገገም ይፈልጋሉ እና እንደገና ኃይላቸውን አጠንክረው መምጣታቸው አይቀርም የሚል አስተያየት ነበረኝ እንጂ ጦርነቱ ቆሟል፣ ሰላም ድርድር ይጀመራል የሚል መሸም ጊዜ በእኔ እምነቱ ኖሮኝም አያውቅም። በአሜሪካ የውጭ ጉዳይ መስሪያ ቤት ለ37 ዓመታት ያገለገሉት ፕሮፌሰር ዴቪድ ሽን አሁን በጆርጅ ዋሽንግተን ዩኒቨርሲቲ መምህር ናቸው። ሺን ቀድሞ በኢትዮጵያና በቡርኪና ፋሶ የአሜሪካ አምባሳደር ሆኖ ሰርተዋል። የአፍሪካ ቀንድ ፖለቲካን በቅርበት ይከታተላሉ። ስለ ጦርነቱና ተያያዥ ጉዳዮችን አስመልክቶ ከቪኦኤ ጋር ቆይታ አድርገዋል። የጦርነቱ መቀጠል በኢትዮጵያም ሆነ በአካባቢው ሀገሮች ላይ የሚያስከትለውን ችግርና መፍትሄውን በተመለከተ ይናገራሉ። በትግራይ ወገንና በማዕከላዊ መንግስት መካከል ውጊያው የሚቀጥል ከሆነ ለኢትዮጵያም ሆነ ለአፍሪካ ቀንድ አሉታዊ ተጽዕኖ ይኖረዋል። በኢትዮጵያ ጦርነቱ የሚቀጥል ከሆነ ቀጠናው በቀላሉና በፍጥነት ሊለም አይችልም። ጦርነቱን በአስቸኳይ ማቆም አስፈላጊ ነው። ከዚህ በፊት መደበኛ ያልሆነ የተኩስ ማቆም ለአምስት ወር ገደማ ነበር። ያ መልካም ነበረ። አሁን ያ ተኩስ አቁም ተጥሷል። ይፋዊና መደበኛ የተኩስ አቁም መደረግ አለበት። በአፍሪካ ሕብረት ሸምጋይነት በሁለቱ ወገኖች መካከል በስማ በለው ሲደረግ የነበረው ንግግር ምናልባት ችግሩን ይፈታ ይሆናል የሚል ተስፋ በብዙዎች የነበረ ቢሆንም በሌሎች ዘንድ ደግሞ ከሁለቱም ወገን ሲደመጡ የነበሩትን የተካረሩ ንግግሮች በመታዘብ ጦርነቱ ዳግም ሊቀሰቀስ ይችል ይሆናል የሚል ፍራቻ አሳድሮ ሰንብቶ ነበር። ያ ፍራቻ ወደ እውነት ተለውጧል። ለመሆኑ ከዚህ መውጫው ምንድን ነው? ተብለው የተጠየቁት አምባሳደር ዴቪድሽን አጽንኦት የሰጡት አሁንም ከልብ ለመነጨ ድርድር ነው። በሁለቱም ወገን ጠንካራ ስሜታዊነት መኖሩ ችግሩን የመፍታት ጥረቱን አስቸጋሪ ያደርገዋል ይላሉ። ከልብ የመነጨና ሁለቱም ወገኖች ሰጥተው የሚቀበሉበት ድርድር ካልሆነ ሌላ ከችግሩ መውጫ መንገድ አይታየኝም። በአንዱ ወይም በሁለቱ ወገን ችግሩን ለመፍታት ፍላጎት ከሌለ ምንም መሻሻል አያሳይም። ከባድ የሆኑ ጉዳዮች መፈታት እንዳለባቸው ይገባኛል። ችግሩ ቀላል አይደለም። በሁለቱም ወገን ጠንካራ የሆነ ስሜታዊነት አለ። የሰብአዊ መብት ጥሰት በሁለቱም ወገን ይፈጸማል። ይህ ካለ ደግሞ ሁለቱንም ወደሚያግባባ መፍትሄ ለማምጣት አስቸጋሪ አድርገዋል። የአካባቢው አገሮች ጣልቃ ግብነት ላይ የሚነሳው ጥርጣሬም እያየለ መጥቷል። በታላቁ የህዳሴ ግድብ ምክንያት ግብፅ አትተኛልንም የሚል ጠንከር ያለ እምነትም አለ። ሱዳን ቀድሞም ከህዋት ጋር የጠበቀ ወዳጅነት ስላላት ከመርዳት ወደኋላ አትልም የሚል ንግግር ከመንግሥት ባለስልጣናትም ሆነ ደጋፊዎች ይሰማል። ፕሮፌሰር መሳይ ከበደም ከዚህ ጋር ተመሳሳይ የሆነ ሐሳብ ያንጸባርቃሉ። በእውነት የውጭው እጅ በጣም በጣም ከፍተኛ ሚና ያለው ከፍተኛ ክብደት ያለው ይመስለኛል። ሌላው ደግሞ የማየው ምክንያት አንዱ የውስጡ አለመረጋጋት ነው። ማለት ያው ግድያው ቀጥሏል። የሰዎች መፈናቀል በብዛት አለ። በተለይ ኦሮሚያ ውስጥ። ስለዚህ የሁሉ አለመረጋት ሲያዩ ወያኖቹ ሊበረታቱ ይችላሉ። ምክንያቱም ይሄ መንግሥት ተቀባይነት እያጣ ነው። ስለሆነም እኛ አሁን ብንገባ እድል እናገኛለን የሚል በተለይ ከሸኔ ጋራ የጀመሩትን የሽርክ አሰራር ለመቀጠል እንደሚሞክሩ ግልጽ ነው። ለኔ በዚህ ሁሉ ውስጥ የዓለም አቀፍ ማህበረሰቡ ሚና ምን ነበር፣ ምንስ መሆን ይገባዋል ለሚለው ጥያቄ ወጥ የሆነና ሁሉም የሚስማማበት አንድ መልስ የለም። ሁለቱ ተፋላሚ ወገኖች በየራሳቸው መንገድ በተለያዩ ወቅቶች የዓለም አቀፉን ማህበረሰብ ለሌላኛው ያደላል የሚል ወቀሳ ሲያሰሙ ሰንብተዋል። የዩናይትድ ስቴትስ ሚናስ እንዴት ይታያል? ፕሮፌሰር ዴቪድ ሽን፦ ዓለም አቀፉ ማህበረሰብ በተመለከተ የተለያየ ገጽታ አለው። በአፍሪካ ህብረት በኩል ያለው ለምሳሌ በደንብ ዘልቀው የገቡበትና አደራዳሪዎቹም ሁለቱን ወገኖች በአንድ ላይ ለማምጣት ጥረዋል። ዩናይት ስቴትስ ይህን የአፍሪካ ህብረት ሂደት ደግፋለች። መሪ አልነበረችም፣ ግንቁ ተሳታፊ ነበረች። የአውሮፓ ህብረትም የአፍሪቃ ህብረት የሚያደርገውን በመደገፍ ረገድ ተመሳሳይ አቋም ነበረው። ሌሎች ደግሞ ጉዳዩ ውስጥ ሳይገቡ ቆይተዋል። ከአውሮፓ ህብረትና ከዩናይት ስቴትስ በስተቀር ሌላው አብዛኛው የዓለም አቀፍ ህብረተሰብ ከጉዳዩ ርቆ ነው ያለው። ራሽያም ሆነ ቻይና እንዲሁም ሌሎቹ ሀገራት በጉዳዩ ሲገቡ አላየሁም። ገለልተኛ አቋም የያዙ ይመስላሉ። እንደ አፍሪቃ ህብረት ዓይነቱን ዓለም አቀፋዊ የሆነ ጥረት የሚደግፉ ቢሆን ኖሮ ይረዳ ነበር። እስካሁን ግን ያን ሲያደርገው አላይም። ፈጽሞ በጉዳይ ውስጥ ላለመግባት የመረጡ ይመስላል። ከሁለት ዓመት በፊት ግጭቱ ከተጀመረ ጀምሮ መንግሥት ሆነ የትግራይ ወገን ሁለቱም የዩናይት ስቴትስን መንግሥት ይወቅሳሉ። ለተወሰነ ጊዜ ጋብ ብሎ ነበር። ከዚህ ቀደም ማዕከላዊ መንግሥት የበለጠ ዩናይት ስቴትስን የሚወቅስ ይመስል ነበር። አሁን ደግሞ ተቀይሯል። የትግራዩ ወገን የበለጠ አሜሪካን በመውቀስ ላይ ይገኛል። ነገር ግን ሁሌም የመንግሥትንም ሆነ የትግራዩን ወገን አቋም ሙሉ በሙሉ የማስደግፍ ከሆነ ሁሌም መውቀሳቸው አይቀርም። ዩናይት ስቴትስ ግን እንደተለመደው ከአንዱ ወይም ከሌላው አቋም ጋር መቶ በመቶ ለመወገን ዝግጁ አይደለችም። ፕሮፌሰር መሳይ ከበደ ከዚህ ለየት ያለ ግምገማ አላቸው። ምዕራቡ ዓለም ለአንድ ወገን ያደላ ነበር ባይ ናቸው። ቻይና እና ራሽያ ያው የኢትዮጵያን አቋም ደግፈዋል። ሌሎችም አሉ። አፍሪካዎችም አብዛኛዎቹም የሚደግፉ ነው የሚመስል ከግብፅ በስተቀረው። እንግዲህ ብዙ ጊዜ ግራ የሚያጋባ ነው ምዕራባውያን ወያኔን በእንዲህ አይነት ሁኔታ ሲደግፉት ከመጀመሪያው ከጦርነቱ ከመጀመሩ ተነሶ ወያኔ ተጠቂ የትግራይ ህዝብ አደጋ ላይ እንዳለ የትግራይ ህዝብ የኢትዮጵያ መንግስት አውቆ እንደሚያስርበው የኢትዮጵያ መንግስት የህዝብ ማጥፋት ትግራይ ህዝብ ላይ ሊያካሂድ እንደተዘጋጀው እያካሄድም እንደሆነ እያሉ ያወጡትን በሙሉ ካለ አንዳች ጥርጣሬ ተቀብለው ያንኑ ሲያስተጋቡ ነው እንግዲህ የሰማነው፣ ሁላችን እነሱ እንግዲህ ብዙ መረጃ ምንጮች አሏቸው። ያውቃሉ፣ በእርግጥ ምን እንደሆነ፣ ጦርነቱን ማን እንደጀመረ፣ እንዴት እንደሆነ፣ ምን እየተደረገ እንደሆነ የሚያውቁ ይመስለኛል። ግን ይህንን ሁሉ ወደጎን ስተው የለም የኢትዮጵያን መንግስትን ጥፋተኛ አድርገው ማቅረባቸው ብዙ ጊዜ ግራ የሚያጋባ ነገር ነው። በኮቪድ-19 ወረርሽኝ ምክንያት ያለፈው አጠቃላይ ምርጫ በመላ ሀገሪቱ እንዲተላለፍ ፓርላማው ያሳለፈውን ውሳኔ የተቃወመው ህወሓት ትግራይ ክልል ውስጥ ምርጫውን ቀድሞ ተይዞ በነበረው ጊዜ ያካሂዷል። እነዚህና ሌሎች የመከራር አዝማሚያዎች ያሳሰቧቸው የሀገር ውስጥም ሆነ የውጭ ወገኖች ችግሩን በሰላም እንዲጠናቀቅ ጥረዋል። የሀገር ሽማግሌዎች ቡድን ጭምር ወደ ሁለቱም ወገኖች በመመላለስ ጥረት ቢያደርጉም ንትርኩ ወደ ፍጥጫ፣ በኋላም ወደ ለየለት ጦርነት ተቀይረዋል። ለመሆኑ ህወሓት ፍላጎቱ ምን ይሆን? እንግዶቻችን አምባሳደር ዴቪድ ሺን እና ፕሮፌሰር መሳይ ከበደ በዚሁ ጥያቄ ላይ የሚሉትን በተከታታይ እንስማ። በቅድሚያ ህወሓት ኢትዮጵያን አዲስ አበባ ሆኖ መቆጣጠር የሚፈልግ አይመስለኝም። ያን የሚያስቡ ሰዎች ቡድን ውስጥ ሊኖሩ ይችላሉ። ከአንድ ዓመት ገደማ በፊት ከአዲስ አበባ 150 ማይል ርቀት ድረስ ጦራቸውን ሲልኩ ያንም በማሰብ ይመስላል። ያም አልተሳካም፣ ወደ ትግራይ ማፈግፈግ ሆኗል ውጤቱ። አሁን ያንን የማድረግ ሐሳብ ካላቸው ይገርመኛል። ያም ሆኖ ግን ግባቸውን በተመለከተ ብዙ ጥያቄ ማንሳት ይቻላል። እርግጠኛ አይደለሁም። በመሐከላቸው መከፋፈል ሊኖር ይችላል። በትግራይ ወገን ወደፊት ምን መሆን እንደሚፈልጉ አንድ የሆነ አቋም እንዳለ እርግጠኛ አይደለሁም። እንደሚመስለኝ ፌዴራላዊ በመሰለ መንግስት አንድ ከሆነች ኢትዮጵያ ጋር አካል መሆን የሚፈልጉ ወገኖች አሉ። ምናልባትም ደግሞ ነጻ መንግስት መሆን የሚፈልጉ ወገኖችም ይኖራሉ። ምናልባትም ደግሞ ከእነዚህ ሁለት ተጻራሪ ሀሳቦች መሃል ያለ ቡድንም ሊኖር ይችላል። ነገር ግን በትግራይ የተለያየ አቋም ያላቸው አካላት ከመቶ እጅ ምን ያህሉ እንደሆኑ ምንም አላውቅም። ጦርነቱን ከጀመረ ጊዜ ጀምሮ አንድ ግብ ያለው አይመስለኝም። ግቡ ተበላልቆበታል ነው። የመጀመሪያው ግቡ እንግዲህ ጦርነት ሲጀምር እንደገና ስልት ከቻለ፣ ካልቻለ ደግሞ ያው ኢትዮጵያን እስከመ ከፋፍሎ ከፋፍሎ የራሳቸውን ትግራይ የሚሉትን ሀገር ለመገንባት ነበረ። እንግዲህ ከሁለት አማራጭ ነበረ። ግን ያልጠበቁት ነገር ከተሸነፉ በኋላ በጣም ብዙ ነገር ነው ያጡት። በተለይ ዋና መጠቀስ ያለበት የአማራን ክልል ይዘው የነበሩት በሙሉ አንድ ባንድ ስላጡ በተለይ ወልቃይት በጣም ወሳኝ ነው። እንደ ወልቃይት ሀብቱ ብቻ ሳይሆን ያው የሱዳንን በር ስለሚቆጣጠር ለነሱ ወሳኝ ነው ወልቃይትን መያዝ። አገር ሊሆኑ አይችሉም ወልቃይትን ካልያዙ ማለት ነፃ አገር እንሆናለን የሚለውን ዓላማቸውን ለማራመድም ከፈለጉ ያላቸው አማራጭ ወልቃይትን መመለስ ነው። ስለዚህ ስልጣን ብቻ አይደለም ያጡት እነሱ ብዙ ነገር አጥተዋል። እና አንዱም ጦርነቱን የጀመሩት የሚመስለ የምንድን ነው ትንሽ ሀይል ካላሳየን መደራደሩ ምንም ዋጋ የለውም፣ ምንም ልናገኝ አንችልም። ተዘራትረን ለመሆኑ ኢትዮጵያም ሆነች የአፍሪካ ቀንድና አካባቢው ካለበት አረም ህዝቡ ተስፋ ወደፊት ህዝቡ ተስፋ ሊያይ ይችል ይመስሎታል ወይ የሚል ጥያቄ ለአምባሳደር ዴቪድሽን ቀርቦላቸው ነበር። ከሺ ዘጠኝ መቶ ስልሳዎቹ ጀምሮ አፍሪካ ቀንድም በተመለከተ ሁሌም እንደምለው ተስፋን ለማየት ሁሌም አዲስ ምክንያት መፈለግ የሰው ልጅ ተፈጥሮ ነው። በአፍሪካ ቀንድ ሁሌም ግጭት አለ። በሶማሊያ ብቻ ከሺ ዘጠኝ መቶ ሰማንያዎቹ መጨረሻ ጀምሮ ግጭት አለ። ከዛም በፊት ግጭት አልቆመም። ኢትዮጵያ በአንጻራዊነት የሰላምና የመረጋጋት ወቅቶች ነበሯት፣ ግን ደግሞ ረዘም ያሉ የግጭት ወቅቶችም ነበሯት። በተመሳሳይም በሱዳን ለረዥም ጊዜ የቆየ ግጭት አለ። አሁን ጦርነት ባይኖርም እየቀጠለ ያለ የመንግስት ችግር አለ። ቀጠናውን ዙሪያውን ስትቃኝ ብዙም ሰላምና መረጋጋት ያልነበረበት ነው። ከሁለተኛው ዓለም ጦርነት ወዲህ በዓለም ላይ የፖለቲካ መረጋጋት ከማይታይባቸው ቦታዎች አንዱ የአፍሪካ ቀንድ ነው። ይህን ዳራ ስንመለከት ረዥም ሰላምና መረጋጋት በሚቀጥሉት ዓመታት ይኖራል ብሎ መተንበይ አስቸጋሪ ነው በአፍሪካ ቀንድ ያሉ ሁሉም አካላት ለሰላም ብቻ ሳይሆን ለፖለቲካ መረጋጋትም ጥረት ማድረግ አለባቸው ያንን ያደርጋሉ ብለን ተስፋ ማድረግ ነው ቪኦኤ በቅርቡ ያነጋገራቸው በአገር ውስጥ የሚገኙ የተቃዋሚ ጦርነቱን ጦርነቱን በተመለከተ አቋሞቻቸውን አንጸባርቀዋል የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ጦርነቱ ጦርነቱ ከዚህ በፊትም ደጋግሜ እንደገለጽ ነው ብዙ ትርፍ እያመጣ አይደለም። ኪሳራውም ደግሞ ያው እንደሚታወቀው አገሪቷ ያላየችው አይነት የሕይወትም የደምም ኪሳራ የሀብትም ኪሳራ እየመጣ ነው። ኢትዮጵያ ውስጥ ያለው ችግር በዋናነት የፖለቲካ ችግር ነው። የፖለቲካ ችግር ደግሞ መፍትሄው En la garuza caballo, para. ና ትግራይ ፓርቲ ምክትል ሊቀመንበር አቶ ጎይቶም ጸጋይ የፕሮፌሰር መራራ ጉዲናን ሀሳብ ይጋሩና መንግስት የትግራይንም ህዝብ እንደ ሌላው የኢትዮጵያ ህዝብ መመልከት አለበት ይላሉ። እንደ ፓርቲ ኮንሲስተንት ሊያዝ ነው አቋም ጦርነት መደረግ የለበትም የሚል ነው። ጦርነት ማንንም የሚጠቅም አይደለም። እዛ ይህ እንዳይሆን መደረግ ነበረ የብልጽግናም ህዝብ ነው ብዬ ነው በህዝብ ሁለቱንም ወደ ትግራይ ህዝብ መጨነቅ ነበረባቸው ብዬ አስባለሁ። በዋናነት ደግሞ ፌዴራል መንግስት እንደ ህዝቡ ቆጥሮ አገልግሎቶችን እንዲያገም የማፋጠን ስራ እና ያንን ነገር ቅድሚያ የመስሪያ ሁኔታ አለመስጠቱን እንደ ህዝቡ አለማየቱ ትግራይ ህዝብ ነው የሚናገረው ና ያ ደግሞ ልክ አይደለም። ወደፊትም ያለው ግንኙነት የሚያበላሽ ና ሀገር የሚከፍል አቅጣጫ ስለሆነ ያንን ለራሱ ለራሱ ፊት ምክንያቱም የፌዴራል መንግስት ማለት የትግራይ፣ የአፋር፣ የአማራ፣ የኦሮሞ እና የሌሎችም ክልሎች መንግስት ስለሆነ በትግራይ ህዝብ ጉዳይ መጨነቅ ነበረበት። ጊዜ ያስተዋል እኔም አየው ለህዝብ የሚደረግ ካሴሴሽን ይኖራል። የትግራይ ህዝብ ህዝቡ ነው ብዬ ነው ማስ የፌዴራል መንግስት ህዝቡ ነው ስለዚህ ተቋማት ማለት አንዱ ባንክ ነው። ሌላው ተቋም አይደለም ቴሌ ነው። ሁሉም የፌዴራል መንግስት ተቋማት ካልገቡ የሚባለውን ነገር ሊሆን አይችልም። አስ ግን ሰርቪሱ ሊያንቀሳቀሱ የሚችሉ ነገሮችን ከህወሓትም ኃላፊነት ተሰጥቷቸው እና ተቀብለው እነሱም የዞ አገልግሎት ማግኘት እንዲችል ካደረገ አንድ መፍትሄ ነው ብዬ ነው ማስበው። የግድ በሁሉም ነገር መፍትሄ ከመጣ በኋላ ነው ባንክ መከፈት ያለበት የሚለውን አካሄድ ህዝቡን ይጎዳል ይበልጥ እያረረቀ ይመስለኛል። የአማራ ዲሞክራሲያዊ ሀይል ንቅናቄ ሊቀመንበር አቶ ተስፋውን አለምነህ ደግሞ ፓርቲ አቋም በግልጽ ለማስቀመጥ ያክል መንግስት ለሰላም ያለውን ፍላጎትና ይህንንም ለማስታካት የሄደበትን ርቀት በበጎ ጎን ነው የምናየው። ለዚህም ከፍተኛ አድናቆት አለን። ነገር ግን ሀገር እንደ ሀገር መቀጠል ስላለባትና በአንድም በሌላ መንገድ የኢትዮጵያ ሉዓላዊነት፣ የኢትዮጵያ አንድነት፣ የዜጎች ህልውና፣ የዜጎች ሰብአዊ መብት መከበር ስላለበት የግድ መከላከል አስፈላጊ በመሆኑ መንግስት አሁን እያራመደ ያለው አቋም ሙሉ በሙሉ እንደግፋለን። ምንም ጥያቄ የለውም። ጦርነት ተመራጭ አይደለም። በየትኛውም መንገድ ቢሆን ሰላም አማራጭ ነው። ስለዚህ ጦርነት የመጨረሻ አማራጭ የአማራጮች ሁሉ አማራጭ ሊሆን ነው የሚችለው። ያም ቢሆን ከሰላም ጋር በምንም መልኩ ቢሆን ሊነጻጸር አይችልም። ሰላም የሚገኝ ከሆነ ጥሩ ነው። መንግስትም ከሁን በፊትም በተለያየ መንገድ ሲገልጽ እንደነበረው፣ በግልጽም እንደሚታየው ይሄንን ምንም አይነት መሸፋፈንም አያስፈልግም የመንግስት አቋም ተገቢ ነው ብለን ስለምናምን ድጋፍ ነው ያለን። ነገር ግን አሁንም ቢሆን ለሰላም በየትኛውም ሰዓት በየትኛውም ጊዜ በየትኛውም ቦታ ቢሆን ለሰላም ቅድሚያ መስጠት ተገቢ ነው። አሁንም ቢሆን ለሰላም ቅድሚያ መስጠት ድጋፍ የምናደርግ ነው የሚሆነው። በየትኛውም አግባብ ቢሆን በየትኛውም ደረጃ ቢሆን ሰላም ተመራጭ መሆን መቻል አለበት። ይህ እንዳለ ሆኖ የኢትዮጵያ አንድነት የኢትዮጵያ ሉዓላዊነት ዜጎች ሰብዓዊና መብት መጠበቅ መቻል አለበት። ይህንንም ደግሞ ሰላም የበለጠ ያስጠብቀዋል። ሰላም ቢሆን ተመራጭ ነው የሚል እምነት አለን። በኛ በኩል እኛ ቀደም ብለንም የለውጥ መንግስት ከመምጣት በፊት በትዕግስት ግን ለማስወገድ ሙከራ ስናደርግ ነበር። አዋ ከስሪቱ ጀምሮ በተለያየ መንገድ ለሰላም የሚደረጉ ጥረቶችን ሲገፋ ነው የቆየን። ወደ ሰላም ቢመጣ ግን አሁንም ቢሆን ድጋፋችን የምንሰጡ ነው የሚሆነው ለሰላም ከሆነ። ጦርነቱ ይበልጥ በተፋፋመበት ባሳለፍነው ሳምንት የዩናይትድ ስቴትስና የእንግሊዝ ባለስልጣናት ሁለቱም ወገኖች ወታደራዊ እንቅስቃሴያቸውን አቁመው ግጭቱ ለዘለቄታው የሚቆምበትን መላ እንዲዘይዱ በድጋሜ አሳስበዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካን ድምጽ ራዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በተከታዩ መሰናዷችን ደግሞ በማንዴላ ዋሽንግተን ፌሎሺፕ ስር ዩናይትድ ስቴትስ በሚገኙ ከፍተኛ የትምህርት ተቋማት ለሳምንታት የዘለቀ ስልጠና ከወሰዱ ወጣቶች መካከል አንዷን ነው የምናስተዋውቃችሁ። ምህረት ይልማ ትባላለች። ቀደም ባሉ አመታት የሕክምና መሳሪያዎችን በሀገር ውስጥ ሪቃዎች የሚያመርት ድርጅት የነበራት ምህረት ወደ አገር ቤት ከተመለሰች በኋላ ዳይናሞ የተሰኘ ለህፃናትና ወጣቶች መሰረታዊ የቴክኖሎጂ ትምህርት የሚሰጥ ማዕከል ከአጋሮቿ ጋር አቋቁማለች። በዚህም ምክንያት በዚህ አመት የቶታል የስራ ፈጠራ ውድድር አሸናፊዎች መካከል አንዷ ሆናለች። ከሰሞኑ ደግሞ የአይዋ ዩኒቨርሲቲ የጆን ፖ ፖጆን የስራ ዘርፍ ተጽዕኖ ፈጣሪ ተሸላሚ መሆኗ ተሰምቷል። በቅርቡ ወደ ዩናይትድ ስቴትስ ሽልማቱን ለመቀበል የምታመራውን ወጣት ሀብታሙ ስዩም አመሻሹን በስልክ መስመር አግኝቷታል። ለሽልማት ስላበቋት እንቅስቃሴዎች አስቀድማ ትነግራናለች። እሺ፣ በጣም አመሰግናለሁኝ የዩኒቨርሲቲ ኦፍ አይዋ ጆን ፓፓጆን ኢንተርፕረነር ሴንተር ከዚህ በፊት የዛሬ ሶስት አመት ለስድስት ሳምንት ትሬኒንግ የሰጠኝ ኢንስቲትዩት ነው። አብሮ ኢንስቲትዩት ፎር ኢንተርናሽናል ቢዝነስ ኮላቦሬት ያደርግ ነበር። በሰዓቱ እንግዲህ በሰዓቱ እዛ ሄጄ ሞር ሳፖርት ያገኘሁት ማይቢኤም ሶሉሽን ሄልዝኬር ቴክኖሎጂ በሕክምና መሳሪያዎች ሎካል ሜዲካል ዲቫይስ ማኒፋክቸሪንግ ላይ ነበረ ስንቀሳቀስ የነበረው ላውኮስት የሆኑ ሕክምና መሳሪያዎችን እኛው ጋር አምርተን ለህብረተሰባችን ተደራሽ የሚሆንበትን መንገድ ፋሲሊቴት በማደርግበት ስራ ላይ ነበር ሳፖርት ያደረጉኝ። በኋላ ላይ ግን ወደዚህ ከተመለስኩኝ በኋላ ኤጁኬሽን ሴንተር ላይ መስራት ፈለግኩኝ። ካለው ጋፕ የተነሳ አብረን ሌሎች ጓደኞቼ ጋራ ሆነን ከማይቢኤም ሶሉሽን በተጨማሪ ኤጁኬሽን ሴንተር ላይ ኢንጌጅ አድርገናል። እንግዲህ ዳይናሞ ሴንተር ፎር ቴክኖሎጂ በጣም በሰፊው ከ2019 መጨረሻ አካባቢ ጀምሮ እስካሁን ማለት ነው። በሳይንስ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስ በጣም ልጆች ከኬጂ እስከ ዩኒቨርሲቲ ድረስ ላሉ ተማሪዎች በተለያየ መልኩ ከቴዎሬቲካል ሞር ፕራክቲካል ላይ እንዲያተኩሩ አድርጎ ቴክኖሎጂን በቀላሉ የሚያስተምር ተቋም ነው። በዚህ የትምህርት ሴንተር በተመዘገቡ እንግዲህ አቺቭመንቶች ነው ዩኒቨርሲቲ ኦፍ አይዋ ይሄን ሪኮግኒሽን ሊሰጠኝ ይቻለው። ወደ ዳይናሞ የቴክኖሎጂ ማዕከል እንምጣ። ጅማ ከተማ ውስጥ ያለ የቴክኖሎጂ ማሰልጠኛ ተቋም እንደሆነ ሰምተናል። ተቋሙን ለማቋቋም ምክንያት የሆኑ ጉዳዮች ምንድን ናቸው? ዩኒቨርሲቲ ላይ በጣም ብዙ ፕሮብሌሞች ፌስ እናደርግ ነበረ። ይሄኛውም በዋነኝነት ክላስ ውስጥ የተማርነውን ቴዎሬቲካል ትምህርት ፕራክቲካሊ የምናይበት በቂ ላብራቶሪ የለም። ብዙን ነገር ሳንረዳ እናልፍ ነበር። በምን መልኩ ይሄ ነገር ሊቀረፍ ይችላል የሚል ጥያቄ ውስጥ የነበረ በኋላ ላይ ግን እንደኔው አብረን አንድ ዩኒቨርሲቲ አንድ ኢንስቲትዩት የተማርን ጓደኞቼ ከፕሮግራም በኋላ ተገናኘን። ብዙ ሰዎችንም አወራሁኝ ያገኘኋቸውን በሚንት ቆይታዬ። በምን ወጣት እንዴት አድርገን ማገዝ እንችላለን የሚለውን ስናስብ ፕራክቲካል ኤዱኬሽን ትልቁ ኪ እንደሆነ እስኪል ጋር ከቨር ለማድረግ አመንን ወደ ስራም ገባን ማለት ነው፣ ከጓደኞቼ ጋራ። ከህጻናት ጀምራችሁ ወደ ላይ ከፍ እያላችሁ ወደ ታዳጊዎችና ወደ ወጣቶች የሚያድግ አይነት የትምህርት ዘርፍ ነው። በምን መልኩ ነው ትምህርቱን እየሰጣችሁ የምትገኙት? በስፔስ ሳይንስ ኤጁኬሽን እና በቴክኖሎጂ ከፋፍለን ነው የምንሰጠው። ቴክኖሎጂ ላይ ተማሪዎቹ እኛው ጋር በዳይናሞ ሴንተር ፎር ቴክኖሎጂ ኢኖቬሽን ዲፓርትመንት ላይ የተለያዩ የስቲም ኤጁኬሽን ኪቶች ኢኖቬት ይደረጋሉ ዴቨሎፕ ይሆናሉ። ለምሳሌ ኤሌክትሮኒክስን ስናስተምር፣ ኤሌክትሮኒክስን ፕራክቲካሊ ሞተር እንዴት እንደሚሽከረከር በምን መልኩ ፕሮግራም እንደሚደረግ እያዩ ራሳቸው እየሰሩ እየሞከሩ ኢንተራክት እያደረጉ ያንን ስኪል እንዲይዙ ኪት ዴቨሎፕ አድርገንላቸዋል። ልክ እንደዛው በስፔስ ሳይንስ ኤጁኬሽኑም እንደዛው ፕራክቲካሊ እያዩ የሚማሩበትን መንገድ ነው የዘረጋ ነው። እድሜያቸውን በሶስት ከፋፍለን ከሶስተኛ ክፍል ላሉ ተማሪዎች ፕሮግራሚንግን ኢዚ በሆነ ወይ ኢንተርቴን እያደረጉ የሚማሩበትን ከዛ ደግሞ እስከ አስረኛ ክፍል ያሉትን በዛው ሌቨል ፕሮግራሚንግን፣ ሮቦቲክስ እንደገና ስፔስ ሳይንስ ኤጁኬሽንን ለእነሱ በሚሆን መልኩ ኤጁኬሽን ማቴሪያል አዘጋጅተን ከመጽሐፍ ጀምሮ ኮንቴንቶችን በነሱ ለነሱ በሚመጥን መልኩ ከማድረግ ጀምሮ አዘጋጅተን ነው እያስተማርን ያለ ነው። ዩኒቨርሲቲ ላይ በዋናኝነት ሪሰርች ኮንሳልት እናደርጋቸዋለን። ዚማ ዩኒቨርሲቲ ጋራ ተማሪዎች እኛ ጋር እየመጡ ኮንሳልት የሚደረጉበትን መንገድ እንትን ብለናል። በቅርቡ እንደውም እዛው ኢንስቲትዩት ውስጥ ቦታ ተመቻችቶልን ሁለተኛ ሴንተራችንን እዛው ተማሪው በቅርበት እንዲያገኘን ላቡንም አክሰሱንም ኤቭሪቲንግ እዛው እንዲያገኝ በሚል ኤም ኦ ዩ ልንፈራረም ነው ከጅማ ኢንስቲትዩት ፎር ቴክኖሎጂ ጋራ ማለት ነው። ለጊዜው ግን አሁን ሰርቪሱን እየሰጠን ያለ ነው ኢንዲፐንደንትሊ ጅማ ከተማ ውስጥ ነው። የቴክኖሎጂ ተቋማት አብዛኞቹ አዲስ አበባ ላይ ያተኮሩ ናቸው። አዲስ አበባን ማዕከል በማድረግ ነው የሚንቀሳቀሱት። ማዕከሉ ትንሽ ለየት ባለ መልኩ በደቡብ ምዕራብ ኢትዮጵያ በምትገኘው ጅማ ከተማ ውስጥ የተቋቋመ ነው። በአካባቢ ያሉ ሰዎችንም ነው ለማገዝ ለመጥቀም እየተንቀሳቀሰ ያለው። እዚህ ውሳኔ ላይ እንዴት ደረሽ? አብዛኛ ነገሮች ያልተሟሉለት ሊሆን የሚችል አካባቢ እንደመሆኑ መጠን ምን ያክል ፈታኝ ነገሮች ገጥመውሻል? በምን መንገድ እየፈታሹ ይገኛል? በዚህ ጉዳይ ላይ ከጓደኞቼ ጋርም ሁል ጊዜ እናወራው ጉዳይ ነው። እና አዲስ አበባ ላይ ይብዛም ይነስ የተወሰነ ስቲም ኤዱኬሽን ሴንተሮች አሉ። ነገር ግን በቂ አይደሉም። በቂ ነው ብለን አናስብም። ሴንተራችንን አዲስ አበባ ማምጣት እንፈልጋለን፣ ግን እንደዚህ ክልል ከተሞች ላይ ብዙም ትኩረት የማ ያላገኙ ቦታዎች ላይ ሄደን ብናግዝ አቅማቸውን በምን መልኩ ማውጣት እንዳለባቸው ያላወቁ ብዙ ሰዎችን ሳፖርት ማድረግ እንችላለን ከሚል አይዲያ ነው የተነሳ ነው። ሌላኛው ግን ዋነኛ ምክንያታችን ጅማ ዩኒቨርሲቲ በቴክኖሎጂ በፈጠራ እንቅስቃሴ ላይ ተማሪዎቹ ብዙ ጊዜ ጥሩ እንቅስቃሴ ያደርጋሉ። ግን ፋይናሊ ጋፑ ምንድን ነው ፈጠራቸውን የሚያሳዩበት ወይ፣ ምክንያቱም እዛ ነው እኔ አንደርግራጅት ሄድም ማስተርስ ሄድም ምንትን ያልኩት ጅማ ዩኒቨርሲቲ ነው እና ያለውን ጋር በቅርበት እናውቀዋለን። ከሚያመጡት በላይ ማምጣት ይችላሉ። ለዚህ ደግሞ የተሟላ ሴንተር ሀሳባቸውን ወደ መሬት አውርደው ለህብረተሰቡም በደንብ ጥቅም ላይ ሊውል የሚ ይችላሉ ብለን እናስብ ነበር። እኔ እና ጓደኞቼ አብረን ነው የተማርነው እዛው ጅማ እና ሴንተሩን እንደመጀመሪያ ጅማሬ ጀምረናል ግን ሌሎች ቦታም እንደዚሁ ማስፋፋት እንፈልጋለን። አዲስ አበባንም ጨምሮ ማለት ነው። ምህረት፣ እንግዲህ በ2019 የጎርጎሮሳውያኑ ዘመን ወደዚህ ወደ ዩናይትድ ስቴትስ በመምጣት በዩኒቨርሲቲ ኦፍ አዮዋ ውስጥ ቆይታ ነበረሽ። እዚህ ያገኘሽው ልምድና እዚህ የነበረሽ ቆይታ ወደ ሀገር ቤት በመመለስ አንዳንድ አዳዲስ ሀሳቦች እንዲጀምሪ በምን መልኩ ጠቅሞሻል? በምን መልኩ ደግፎሻል? በጣም ረድቶኛል። በሳቱ በነበረን የመጀመሪያ ኢንተርቪው ላይ ለመግለጽ እንደሞከርኩት እዛ ያለው የመረዳዳት መንፈስ በጣም የሚያስቀና ነው ብዬ ነበረ። ምንድን ነው ትልቁ ፖይንት፣ እኛ ወጣቶች በተለይ ደግሞ በቴክኖሎጂ መስክ የተማርን ብለን የምንለው ያለንን ነገር ለተናናሾቻችን ወይም ደግሞ ይህንን ነገር ለሚፈልጉት መስጠት ካልቻልን ሌላ ማንም ሰው ሊሰጥ እንደማይችል የተረዳሁት እዛ ሆኜ ነው። በጣም ከምነግርህ በላይ ያላቸውን ነገር ሼር በመደራረግ ያምናሉ። ቮለንተሪ ሰርቪሱ በጣም የሚያስቀና ነው ብዬ ነበር እና ለእኔስ ወገን እኔ ምን ማድረግ እችላለሁ ነው ጥያቄ ውስጥ የፈጠረብኝ። እኔ ከዚህ በተሻለ አሁን ከምሰራው በተሻለ መልኩ ለእኔ እሱ ወገን ምን ማድረግ እችላለሁ የሚል አይነት ማይንድ ሴት እንዳስቀምጥ አድርጎኛል። መጥቼም ያለኝን ሙሉ ጊዜ ሞሮ ሶሻል ኢምፓክቲንግ ፕሮጀክቶች ያተኮርኩበት ምክንያት ይሄ ነው። እንግዲህ በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርካታ በቴክኖሎጂ ዙሪያ የሚንቀሳቀሱ ትውልድ ኢትዮጵያውያንም አሉ። ለእነሱስ የምታስተላልፊው መልእክት ምንድን ነው? እናንተን ከመሰለው ተቋማት ጋርስ በምን መልኩ ነው ሊተባበሩና ሊያግዙ የሚችሉት? እሺ በጣም አመሰግናለሁ። እንግዲህ በዋነኝነት እኛ እነኚህን የምንሰራቸው ኤጁኬሽን ኪቶች በሰፊው እንድንሰራ በደንብ አድቫንስድ በሆነ መልኩ ወጣቱ ለተማሪው ተደራሽ እንድናደርግ እንፈልጋለን እና በተለያየ በሙያም እንደገና ደግሞ በብዛት እንዲመረት በፋይናንስ ሳፖርቱም ኮላቦሬት የሚያደርገን አካል ብናገኝ እንደ ድርጅትም በጣም ደስ ይለናል። ነገር ግን አሁን በምመጣ ጊዜ ደግሞ ባለኝ ቆይታ እዛው አሜሪካ ላይ ያለ የስቲም ኤጁኬሽን ሴንተር ቪዚት የማደርግበት ኦፖርቹኒቲ ባገኝ እና ኤክስፔሪያንስ ሼር ባደርግ ደስ ይለኛል። ምናልባትም ይህንን ፋሲሊቴት በማድረግ የሚያግዘኝ አካል ባገኝ እጅግ በጣም ደስ ይለኛል። ብዙ እንድማር፣ ብዙ እንዳቅና፣ ብዙ እንዳመጣ የሚያዳምጡ በርካታ ትውልደ ኢትዮጵያውያን ስለሚኖሩ በዚህ ጉዳይ ላይ አዎንታዊ መልስ እንደሚሰጡ አስባለሁ። በጣም አመሰግናለሁ። ምሕረት ልማ ከቴክኖሎጂ ጋር በተያያዙ ጉዳዮች ስለምታደርጊያቸው እንቅስቃሴዎች በተለይ ደግሞ ዳይናሞ የቴክኖሎጂ ማዕከል ስለተሰኘው የስልጠና ማዕከል ለወጣቶች ስላካፈልሽን በእጅጉ እናመሰግናለን። እኔም በጣም አመሰግናለሁ። ቴንኪዩ። ሀብታሙ ስዩምና ምሕረት ይልማ ለነበራቸው ቆይታ እናመሰግናለን። መሰናዷችን ይቀጥላል። ኢትዮጵያን ጨምሮ በብዙ ታዳጊ ሀገራት መድኃኒቶችን ጀምሮ አለመጨረስ፣ በጋራ መጠቀም፣ ከዚህ ቀደም ከነበረ የበሽታ ስሜት ጋር ተመሳሳይ ምልክቶች ሲኖሩ ያለ ሐኪም ትዕዛዝ መውሰድ የተለመደ ነው። ይሁንና ይህን መሰል ድርጊቶች በሽታዎች መድኃኒቶችን እንዲላመዱና የቀደመ ውጤት እንዳይሰጡ እያደረጉ በመሆኑ የዓለም የጤና ድርጅት ይህ ችግር በዓለም ላይ ካሉ አስር ትኩረት ሊሰጣቸው የሚገቡ የጤና ተግዳሮቶች መካከል አንዱ መሆኑን አስታውቋል። በጅማ ዩኒቨርሲቲ የማህበረሰብ ጤና ሳይንስ መምህር የሆኑት አቶ ጥላሁን ቀቀባ ይህ ሁኔታ በኢትዮጵያ እያስከተለ ያለውን ችግርና መደረግ ስላለባቸው ጥንቃቄዎች በተመለከተ ከአሜሪካ ድምጽ ጋር ቆይታ አድርገዋል። ኤደን ገረመናት ያነጋገረቻቸው። ስሜ ጥላሁን ቀቀባ እባላለሁ። የጤና ባለሙያ ነኝ። የህብረተሰብ ጤና ዲፓርትመንት ውስጥ ዩኒቨርሲቲ መምህሮኝ አሁን እያገለገልኩ ነው ያለሁት እዚህ በፊት በተለያዩ የጤና ተቋማት ውስጥ ሰርቻለሁ። ጤና ጣቢያ ላይም ሆስፒታል ላይም ጊዜ ጊዜ ደንባንክ ላይም ሰርቻለሁ። ቶ ጥላሁን በጣም አመሰግናለሁ። እዚህ ዛሬ ውይይታችን የሚሆነው ጸረ ባክቴሪያ መድኃኒቶችን ስለ ስለተላመዱ በሽታዎችና በዚህ ምክንያት ስለሚመጣ ጉዳት ነው። ጸረ ባክቴሪያ መድኃኒቶችን የተላመዱ በሽታዎች ስንል ምን ማለታችን ነው? ከምንድን ነው እሱ የሚመጣው ይሄ ነገር? እሺ አመሰግናለሁ። ሄደን ምናልባት ነገርየ ወደ ትንሽ ጠበብ ያረግሽ ይመስለኛል። ባክቴሪያ ብቻ አይደለም ይሄ መልት ማይክሮቢያልስ ነው የሚባሉት። እነዚህ ጀርሞች ማለት ነው። ይሄ ባክቴሪያን ያጠቃልላል፣ ፈንገስ፣ ቫይረስ እንዲሁም አንዳንድ ጊዜ አሁን በቅርብ ጊዜ ደግሞ እነዚህ ከካንሰር ጋር የተያያዙ ችግሮችን የሚቋቋም ወይንም ደግሞ ሕክምና በሚሰጥበት ሰዓት ላይ በፊት በሚድንበት ነገር አልድን ወይም ለዛ ነገር ህመሙን ማስከተል ሲቀጥል ወይንም ደግሞ ሰዎች በፊት ሕክምናውን ሰተን ለባክቴሪያው ሊሆን ይችላል ለፈንገሱ ወይንም ደግሞ ለቫይረስ ሊሆን ይችላል ሕክምና ሰጥተን ለዛ ነገር መልስ አልሰጥ ሲል በፊት የሚድን ለምሳሌ ቶሎ የሚያድን ከሆነ አሁን መዘግየት በፊት በጥቂት ቀን የሚያድን ከሆነ ወይ ደግሞ አንድ አይነት መድኃኒት ብቻ ሰተን የሚድን ከሆነ ያ ያ ለዛ ቶሎ መስ አለመስጠት ወይ አለመሻል ወይ አለመዳን ማለት ነው። አሁን በዓለም ደረጃ ምናልባትም አስር ትኩረት የሚፈልጉ የጤና ችግሮች ውስጥ አንዱ ሆኖ ተካቶ እንግዲህ የጤና ተቋም ተግዳሮት እየሆነ የመጣ ነገር ነው እና እንደዛ ነው ምናልባት ባክቴሪያ ላይ ብቻ እንዳናተኩር ሰርቼ ሌሎችም ተዋሲያን ለዚህ ነገር አስተዋጽኦ ያደርጋሉ ማለት ነው። መልካም ምክንያቱ ምንድን ነው? እሱ መድኃኒቶቹን የሰዎች ሰውነት አልቀበልም ሊል የሚችልባቸው ምክንያቶች ምንድን ናቸው? በመሰረቱ የሰዎች አልቀበል ብቻ ሳይሆን የመድኃኒቶቹም ወይም ደግሞ ለጸረ ተዋሹ የምንጠቀም መድኃኒትም አለመስራት ነው። ግን ሁለት፣ አንዳንዴ እስከ ሶስት ዋና ዋና ምክንያቶች አሉ። አንደኛው ነው አላግባብ መጠቀም ማለት ነው። አላግባብ መጠቀም ማለት ምን ማለት ነው? አንድ ለምሳሌ በሕክምና የታዘዘን መድኃኒት በአግባቡ በዚህ ቀን በዚህ ሰዓት ሁኔታ ውስጥ ውሰድ ተብሎ የሚሰጠውን ከጤና ተቋም የታዘዘን መድኃኒት በአግባቡ አለመውሰድ ነው። ሌላው ደግሞ ሚስዩዝ ማለ የምንለው ነው፣ በሕክምና ማለት ነው። እሱ ደግሞ ለምሳሌ ለአንድ በሽታ የታዘዘን ነገር ለሌላ ነገር መጠቀም፣ እንደገና ደግሞ አንድ ሰው የታዘዘ ለሌላ ሰው መስጠት፣ ሰዓቱን ጠብቆ ሁኔታዎችን ጠብቆ አለመውሰድም ሌላ እንትን ነው። ሌላ መሰረታዊ መነሻ ይታየው ምንድን ነው? ከአካባቢ ጋር ይሄ ኤንቫይሮንሜንታል ሴንዝ የምንለው የስነ አካባቢ ለውጦችም የአየር ለውጥ፣ እነዚህ እነዚህ ነገሮችም የምናክማቸው ባክቴሪያዎች ተዋሶቹ የራሳቸው የዘረመን ለውጥ ሲያመጡ ህክምናው ላይ ወይ ደግሞ ያንን ነገር ለማዳን የሰጠነው መድኃኒት ተገቢውም ሰውነታችን ወይ ደግሞ በሽታው ለዛ ነገር ተገቢው መልስ ሳይሰጥ ሲቀር ነው ማለት ነው። እዚህ ነገሮችን ማድረግ ለዚህ ነገር መከሰት ለዋና ዋና ምክንያት የሚታዩ ናቸው። መድኃኒቶችን ማቋረጥን ጨምሮ በቫይረስ ለሚመጡ በሽታዎች የጸረ ባክቴሪያ መድኃኒቶችን መጠቀም የተለመደ ነው እና ይሄ በአብዛኛው ከህክምና ስህተት የሚመጣ ነው ወይስ ደግሞ መድኃኒቶችን በቀላሉ ከመድኃኒት መደብሮች ማግኘት ከመቻሉ ጋር ተያይዞ የሚመጣ ነው? በጣም ጥሩ። መጀመሪያ ከአነሳውት ጋር የተያያዘ ነው። ግን ምንድን ነው በዋናነት አሁን ለመመለስ ያህል ምንድን ነው እንግዲህ ይሄ ከጤና ተቋምና ከሀገር አጠቃላይ እድገት ጋር መያያዝ ይችላል። አንዳንድ ጊዜ ከግንዛቤ ጋር የሚያያዝ ነገር ይመስላል። አንዳንድ ጊዜ አሁን ማህበረሰባችን ምንድን ነው የሆነ ነገር ሲታመም ፊት ለፊቱ ያገኘውን መድኃኒት የመውሰድ ወይ ደግሞ አቅራቢያ የሚያገኙትን መደብር ሄዶ መድኃኒቶቹን ወይም ደግሞ ማስፋገሻዎቹን ዝም ብሎ መግዛት ተጠቃሚ ብቻ አይደለም፣ ሻጮቹን በተወሰነ ደረጃ መደብሩ ላይ ያሉ ሰዎችም ይህን ነገር በአግባቡ ካለመገንዘብ የተነሳ ሁን ጊዜ የሚሸጡበት እነዚያ ገዢዎቹም ደግሞ አንስቶ የሚጠቀሙት ነገር ይኖራል እና ከመግዛትና ከመሸጥ ጋር ብቻ ሳይሆን ተዋውሶም የመውሰድ አይነት ነገር ይኖራል በኛ ማህበረሰብ። እና ከዚህ የተነሳ ለምሳሌ አንድ ምሳሌ ባነሳልሽ ምናልባትም ያልሰለጠነው ዓለም ላይ ቲቪ የሚባል የሳምባ በሽታ የምንለው በተለምዶ ከፍ ያለ በሽታን የማቋቋም ደረጃ ላይ ደርሶ ኤምዲአር፣ ኤክስዲአር የምንለው ነገር አለ። በዚ ድራክ ሬሲስታንስ እና ኤክስክሉዚቪ ድራክ ሬሲስታንት የምንለው ህዋሱ ወይ ደግሞ ባክቴሪያዎቹ በብዙ መድኃኒት ተመክሮ በምንም ነገር እስካለመቻል ደረጃ የተደረሰበት ማለት ነው። ሰዎች አንዳንድ ጊዜ ያሰኛቸውን ሄዶ ከመደብር ይገዛሉ። ይሄ አንድ ችግር ነው። ሁለተኛ በሐኪም የታዘዘውንም ደግሞ በአግባቡ እንደተባለው፣ እንደታዘዘው፣ በባለሙያ እንደተመከረው አይወስዱም። እነዚህ እነዚህ እንግዲህ አጠቃላይ የጤና ተቋሙ ግንዛቤ መፍጠር አቅምና የህብረተሰቡ አጠቃላይ የጤና ላይ ያለው የግንዛቤ ደረጃ የምንለካበት አንዱ ነው። ግን አሁን አሁን ያው የተወሰነ የጤና ተቋሙ መስፋፋት የጤና ተቋማትን መስፋፋቱ ስላለ አሁን የተወሰነ የተሻሻሉ ነገሮች ያሉ ይመስላል። ግን እንደ ሀገር ከዚህ የተነሳ ለምሳሌ ጥናቶች የምንሄዳሉ ከሰላሳ አምስት እስከ ሰማንያ ፐርሰንት ስታንዳርድ ትሪትመንት ጋይድ ላይን የምንለው አለ ማለት በዚህ አንድ በሽታ በዚህ ይድናል፣ ይሄ ካልሆነ ቀጥሎ ይሄ ይሰጣል ምናምን ተብሎ የሚቀመጥበት የማከሚያ መመሪያ ማለት ነው። በዛ ውስጥ ከታዘዙ መድኃኒቶች መድኃኒትን የተቋቋመ ተዋስ የምንለው ከሰላሳ አምስት ፐርሰንት እስከ ሰማንያ በመቶ ደርሷል ማለት ነው የምንማለት ነው። ይሄ ህመሞች ወይንም ደግሞ በቀላሉ ለህክምና ለሚንሰጠው መድኃኒት ለውጥ የሚያመጡ ህመሞች ከጊዜ ወደ ጊዜ እየቀለሱ መጥቶ እስከ ሰማንያ ፐርሰንት የደረሱበት ሁኔታ አለ። ምናልባትም ቀጣይ የጤና ተቋም ተግዳሮት እየሄደ የሚቀጥል ሁኔታ ነው ለውጥ ካልመጣና ካልተሰራበት ማለት ነው። ቲቪን አንስተዋል በምሳሌነትና ከቲቢ ሌላ እንደዚሁ መድኃኒት የተላመዱ በሽታዎች በጣም የተለመዱት በሽታዎች ምንድን ናቸው? እንግዲህ ብዙውን ጊዜ ተቅማጥ ጋር የተያያዙ ነገሮች፣ ኢንትሮኮከስ የምንላቸው ባክቴሪያዎች በብዛት እነ ሰልሞኔላና ሰዎች በተለምዶ ታይፎይድ ታይፈስ የምንለዋቸው እንደገና የመራቢያ አካል አካባቢ የሚያጠቁ ባክቴሪያዎችን እንደዚሁ ከዚህ ጋር የተያያዙ እንዲህ ሌላ ምሳሌ የሚያመጡ በተለምዶ ብርድ ምንምን የሚባሉ ስታፎረስ የምንለው ባክቴሪያ ለምሳሌ ፔኒስሊን በሚባለው በፊት የሚሰጠው መድኃኒት አሁን ዙ ከሱ ጋር ፔኒስሊን ግሩፖችን እስከ መቋቋም ደርሱ። እሱን ብቻ አይደለም፣ ቆዳም ላይ ለችው ቆዳም ላይ ችግር የሚፈጥሩ ፈንገሶች እንዲሁ በተለያየ እንደዚሁም የዚህን መድኃኒት የመቋቋም ብላቸው ከጊዜ ወደ ጊዜ እየጨመረ መጥተዋል። እስቲ እንግዲህ አጠቃለል ነውና ይህንን ችግር ለመቅረፍ መደረግ አለባቸው የሚሏቸውን ነገሮች እየጠቁሙኝ። እስኪ ምናልባትም ትልቁ ጉዳይ ይሄ ይመስለኛል። እንግዲህ ይሄ የብዙ ባለድርሻ አካላትን አስተዋጽኦ ወይም ደግሞ ርብርብ ይፈልጋል። ቅድም እንዳልኩሽ የመጀመሪያ ትኩረት ፈላጊ የጤና ችግሮች ወይም ደግሞ የጤና ተግዳሮቶች ሽ የዓለም ጤና ድርጅት እንዲሁም ደግሞ የአሜሪካውም ሴንተር ፎር ዲዚዝ ኮንትሮል የሚባለውም እንደዚሁ አይነት ነገር ውስጥ አስቀምጦታል። እና እንግዲህ የመጀመሪያ ባለ ድርሻ አካላት ተብሎ ከሚጠቀሱት ውስጥ እንግዲህ ማህበረሰቡ ነው። ማህበረሰቡ እዚህ ላይ ትልቁን ድርሻ ይጫወታል። ያ ማለት ምን ማለት ነው? ማህበረሰቡ መድኃኒቶችን ካገኙበት አለመውሰድ ህክምህም ሲሰማ ወይ ደግሞ የህክምና እርዳታ የሚያስፈልገው ሁኔታ ውስጥ ሲሆን ወደ ጤና ተቋም ሄዶ በጤና ተቋም ብቻ መድኃኒቶችን መውሰድ ከዛ በኋላ መድኃኒቶችን ደግሞ ሐኪሞች ወይ ደግሞ የጤና ባለሙያዎች የሚሰጡትን መድኃኒት እንደተባለው በአግባቡ በህክምና በታዘዘው መሰረት ሰዓቱን ጊዜውን ጠብቆ አንዳንድ ጊዜ እንዳሁም አቀማመጡ እንዲቀመጡላ ብሎ የሚመክሩበት ሁኔታ ነው ያለ እና ያንን ግንዛቤ ውስጥ ባስገባው መልኩ ጤና ባለሙያዎች የሚሉትን በአግባቡ ተከትሎ ምክንያቱም ሌላ ችግር እንደሚፈጥርበት ህዝቡ ማወቅ አለበት። እንግዲህ ሌላ ደግሞ የጤና ባለሙያዎች እኛ የጤና ባለሙያዎች ድርሻ ብዬ የማስበው ህብረተሰቡን በዚህ ግንዛቤ ማስጨበጥ በምናክምበት ጊዜ ወይንም ደግሞ የጤና ትምህርቶችን በሚሰጥበት ጊዜ ይህንን ህብረተሰቡን በአግባቡ ማስ የመንግስት አካል ወይ የጤና አመራሮች ወይ ደግሞ ሌሎች ባለ ድርሻ ድጋፍ ሰጪዎች እነዚህ እነዚህ ደግሞ በዚህ ይህን ነገር የምንቆጣጠርበት የህግ ማዕቀፍ ወጥቶለት እንዲሁ ደግሞ ተግባራዊ ተደርጎ ችግሩ በቋሚነት መፍትሄ የሚፈለግበት ሁኔታ ትኩረት ሊሰጥበት ደስ ይለኛል። በጣም አብዝቼ የማመሰግነው ለባለሙያ ምክሮትና አስተያየቶት አቶ ጥላሁን ቀቀባ አመሰግናለሁ። ደንት ለጋበሽ የርስጥልኝ እያዳመጣችሁት ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ይገኛሉ። ኢንስተግራም ላይና ዩቲዩብ ላይም አለን። በኢሜይል ታገኙን ለምትፈልጉ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። የቅዳሜ መሰናዷችን ይቀጥላል። ፍቱን ጌታቸው መኖሪያውን በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገች የስነ ጥበብ ባለሙያ ናት። ኢትዮጵያዊነትን በሚያንጸባረቁ ልዩ የቅብ ስራዎቿ የምትታወቀው ፍቱን ኢትዮ አሜሪካውያን ሕጻናት ከኢትዮጵያ ባህልና ወግ ጋር እንዲላመዱ በሚያግዙ የበጎ ፈቃድ እንቅስቃሴዎች ውስጥ ተሳታፊ ናት። በቅርቡ ደግሞ ሕጻናትን በቀላሉ የኢትዮጵያን ፊደላት የሚያስተምር የኪውብ ላይ ህትመትና የቀለም ቅብ መጽሐፍትን አቅርባል። ተገኝታለች ሀብታሙ ስዩም በቅርቡ በአሌክሳንድሪያ ከተማ በነበረ አውደርዕ ላይ ተገኝቶ ፍቱንን ስለ ስራዎቿ አነጋግሯታል። ፍቱን ጌታቸው አፍሪካዊነትን በሚያንጸባርቁ የቅርብ ስራዎቿና የባህል ንቃት ፈጣሪነቷ ትታወቃለች። በተለያዩ ዓለም አቀፍ መድረኮች ለእይታ ከቀረቡ ስራዎቿ በተጨማሪ ከአስር ዓመታት በላይ ሕፃናትን የሥዕል ጥበብ አስተምራለች። ከማንነታቸው በሚያቀራርቡ የማኅበረሰብ በጎ ፈቃድ ሥራዎች ውስጥም ተሳትፋለች። የቅርብ ጊዜ አበርክቶቷ በዩናይትድ ስቴትስ የሚኖሩ ሕፃናት ከኢትዮጵያ ባህል፣ ፊደላት፣ ቀናት ስያሜና ቁጥሮች ጋር እንዲተዋወቁ የሚያደርግ የቅብ መጽሐፍና የፊደል ማስተማሪያዎች ናቸው። ስራውን ለመጀመር እንዴት እንደተነሳሳች እንዴት ያስረዳለች። ያው ገና እንደመጣህ እዚህ ሀገር ላይ ያው ሕይወትን ኑሮን ማሸነፍ አለብህ። ሁለት ስራ ወይም ከዛ በላይ መስራት አለብህ። ልጅ አለ ምናምን። ግን ከስድስት ወር በኋላ ብዙ ጥያቄዎች ተመልሰው ላይፍ ሲረጋጋ እዚህ ሀገር ከነጮች እንደምንማረው ቮለንተር የሚባል ስራ አለ ሀገራቸውን እንደዚህ የቀየረው እና ያ ቮለንተር ስታደርግ ደግሞ ሀገርህን ነው የምታገለግለውና ወደ ቤተክርስቲያን የሄድኩት ቮለንተር ጆብ ልሰራ እና ቮለንተር ሳገለግል ደግሞ በሙያዬ ሰዓሊ ነኝ። ስለዚህ ስዕል ላስተምር ቤተክርስቲያን ልጆችን ሰበሰብኩ ማለት ነው። እና ስዕል እስኪ መጀመሪያ ሳሉ ብዬ ወረቀት ሰጠዋቸው። እና በጣም የሚያሳዝን ነገር ነበር ያየሁት። ያው ፊልም ውስጥ የምታየውን የቻይና ቶይ ዘንዶ ምናምን ነገር ነው ያየሁት። እና ሳወዳደረው እኔ መልአክ እየሰራሁ ነው ያደኩት ያደግኩት አበባ እየሰራሁ ነው ያደኩት ያደግኩት እንቁጣጣሽ ምናምን ጊዜ እና አለቀስኩኝ። ምክንያቱም የኢትዮጵያ ሕዝብ ነው ያስተማረኝ አርት ስኩል። ስለዚህ የሆነ ነገር ማድረግ እንዳለብኝ ለውጥ፣ በጣም ብዙ ለውጥ ላላመጣ እችላለሁ፣ ግን እኔ ብጀምረው ሌላም ሰው ይከተል ይሆናል ብዬ በማሰብ አንደኛ ቮለንተሪ ማስተማር ጀምር ቤተክርስቲያን ውስጥ። ከዛ ደግሞ እንዴት ነው አማርኛ ሲማሩ ኢንተረስትድ በሆነ መልኩ ልክ እንደ እንግሊዘኛ ልጆች ኢንጆይ እንዲያደርጉት ከለሪንግ ቡክ አዘጋጀው። ባህል ሃይማኖትና ታሪክ እና ፊደል የሚል ነው ለጊዜው ፊደል የሚለው ታትሞ ገበያ ላይ ነው። እነዚህን ከለሪንግ ቡኮች አዘጋጀው እና ደግሞ ፊደሎቹን ራሱ ብሎክ አደረግኳቸው ልጆች እንደ መጫወታ በእጃቸው እንዲይዙት። በቅርቡ ለህትመት የበቃው የቅም መጽሐፍና የፊደላት ማስተማሪያ ይዘት ምን እንደሚመስል ለሙከራ በተጠቀሙት ሕፃናትና ወላጆች ዘንድ ስላገኘው ምላሽም ፍቱን ይህንን ነግረናለች። ፊደል የሚለውን ነው ፊደል የእኛ ፊደል እንግዲህ አንዱ ፊደል ሰባት አይነት ሳይሆን እንዳለዋል ቅጥያለው እነዛ ቅጥያዎች የት ጋና ያሉት የሚለውን ነገር ልጆች እንዲያቁልኝ ነው የፈለግኩት። ና ፊደሎቹ እንዲደንሱ አድርጌ በተለያየ አይነት እንትን አስቀመጥኳቸው ባክግራውንድ ደግሞ ሰራውላቸው ና ቀለም ሰጥቻቸው ቀቡ፣ ባክግራውንዱ ሌላ ቀለም ቀቡ። ና በጣም ወደዱት እና በጣም ውጤታማ ሲሆን ያው እስከ ፐ ድረስ ጨረስኩት ና መጽሐፍ አደረግኩት ማለት ነው። ወላጆችም ወደውታል፣ ምክንያቱም ሁሉም ወላጅ ቤቱ የራሱን ቋንቋ ማስተማር ይፈልጋል። ግን አጋዥ የትምህርት መረጃ የትምህርት ማለት ቲችንግ ኤድን የምንለው ማለት ነው። እንደሱ ያስፈልጋል እና ለዛ ነው በሱም ብቻ ላበቃሁ ሀሁ ፊደሎችን እጽፋለሁ የአመቱ ወራት፣ የሳምንቱ ቀናት ምናምን የሚሉትን ሁሉ የእንግሊዝኛውን ቀጥታ ወደ አማርኛ እንትን በማለት የሰውነት ክፍሎቻችንን ስለዚህ ቤዝመንታቸው ውስጥ ማንኛውም ሰው ዌብሳይት ላይ ኦርደር በማድረግ ያንን ነገር በመግዛት በቀላሉ ልጆቹ እንዲያስጠና ያ ነው። ነዋሪነቷን በዩናይትድ ስቴትስ ቨርጂኒያ ግዛት አሌክሳንድሪያ ከተማ ካደረገች ከረምረም ያለችው ፍቱን ትውልደ ኢትዮጵያውያን ሕጻናት ስለ ኢትዮጵያ ባህል የበለጠ እንዲያውቁ እሷና አጋሮቿ ባገኙት አጋጣሚ ሁሉ እውቀት የማስጨበጥ ጥረት ሲያደርጉ መሰንበታቸውንም ታስታውሳለች። በብዙ እምነቶች በማንኛውም እምነት ቤተክርስቲያኖች ይሰበሰባሉ። ያኔ ሲሰበሰቡ ነው እንግዲህ ማንነታቸውን እንዲያውቁ ከፊደላችን ጀምረን ምናስተምራቸው በዛ ተጨማሪ ደግሞ የአገር ባህል ልብሳችንን በመልበስ የአድዋ በዓልን፣ እንቁጣጣሽን፣ ቡሄን በማስጨፈር እና ነገሮችን ከጨዋታ ውስጥ ጀምሮ ጨዋታችንን ይዘናቸው ወጣ ብለን አብረን እየተጫወትን በማሳየት በተለይ ደግሞ እርስ በራሳቸው እንዲተዋወቁ አንዳንድ ጊዜ ልጆች ሌላ ኢትዮጵያ ያለ ስለማይመስላቸው አማርኛ የመማር ጉጉታቸው ራሱ ይቀንሳል። ግን እንደዚህ በቤተ ክርስቲያንና በትምህርት ቤት ውስጥ ስናገናኛቸው በጣም ደስተኛ ሆነው ባህላቸውንም የጉራጌ ባህል፣ የኦሮሚያ፣ የወላይታ ሁሉንም ልብሶች በመልበስ እኛ አስተማሪዎቻቸው ሀገራቸውን እንዲያውቁ እያደረግን እንገኛለን። ፍቱ ለአሁኑ እነዚህን እንቅስቃሴዎች እያደረግሽ ይገኛል። የመጪ ዘመን እቅድሽ ምንድን ነው? እዚህ ያሉ ትውልድ ኢትዮጵያን፣ ህጻናትን፣ ወጣቶችን በማስተማር ና ከባህላቸው ጋር በማቀራረብ ረገድ ምን አይነት ነገሮችን ለማድረግ ያስበሻል? ይሄ የእኔ ብቻ ሳይሆን በጣም ብዙ ይሄ ራዕይ ያላቸው ሰዎች በዙሪያ ያሉ፣ አሁን ለምሳሌ አቦጌዳ የስነ ጥበብ ና ቋንቋ ተቋም እዛ አስተማሪ ነኝ። ከሁለት ዓመት በላይ አማርኛ አስተምራለሁ እና በርካታ መጽሐፍ በመጽሐፍም እንደዚሁ መልካም ሚዲያ አብሮን ይሰራል እና የሚገርም ነገር መጽሐፎችም እንጽፋለን፣ ኢሉስትሬት አደርጋለሁ መጽሐፍ እና የረዥም ጊዜ ቅዳችን ከሀያ በላይ መጽሐፎችን ለዚህ እዚህ ለተወለዱ ልጆች ማቅረብ ነው። ምክንያቱም ከኢትዮጵያ ስናስመጣ እዚህ ያለው ባህል ጋ እየተጋጨ ያስቸጋዩን ነገሮች አሉ። እዛ አያጅቦ መጣ ምናምን ስትል ወይም ደግሞ አበባ ትቁረጥ የሚለው ነገር እዚህ ሲመጣ የማይገባ የካልቸር አሸግ አይነት ነገር አለውና እዚህ ባሉ ልጆች እዚህ ያለውን ነገር በአማርኛ ጽፈን የማንበብ ፍላጎታቸው እንዲጨምር ግራ እንዳይጋቡ ማለት ነው። ስለዚህ ብዙ የሚሰራ ነገር አለ። ብዙ ይጠበቅብናል። ያው በዚህ ነገር ላይ ልቀጥል አስብ በኢትዮጵያ አቆጣጠር በ1993 ከአዲስ አበባ ዩኒቨርሲቲ የስነ ጥበብና ንድፍ ትምህርት ቤት የተመረቀችው ፍቱን ጌታቸው በሕፃናት ላይ ካተኮሩ ስራዎቿ በተጨማሪ በወጥ የቅብ ስራዎቿ አድናቆትን የተቸረች ናት። ቀደም ባለው ጊዜ ሳንዴ ስፕሪንግ ሙዚየምን በመሰሉ የስዕል ማሳያ ስፍራዎች ከሌሎች ዓለም አቀፍ በስደት የሚኖሩ ሰዓሊያን ጋር ስራዎቿን ያቀረበች ሲሆን ከሰሞኑ ደግሞ በአሌክሳንድሪያ ከተማ በነበረው የኢትዮጵያውያን የስነ ጥበብና ፊልም ፌስቲቫል ላይ ከሌሎች ኢትዮጵያዊ ሰዓሊዎች ጋር በመተባበር ቅጥሎቿ በታዳሚያን ታይተዋል። ለአሜሪካ ድምፅ ሀብታም ዘዩም፣ ዋሽንግተን ዲሲ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብሮኝ ከቆየው ንጉሱ ታምሬና እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም። Akwai na